በአዲስ አበባና ኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላን በመባል የሚታወቀውን በተመለከተ የፌዴራል መንግስትም ሆነ የኦሮሚያ ምክር ቤት ህዝብን ጠርቶ ያላወያየበት ምክንያት የኦሮሞ ወይም የአካባቢ አርሶ አደሮችን አፈናቅሎ መሬት ዘረፋ ላይ የተመሰረተ እንቅስቃሴ ለማድረግ የታቀደ በመሆኑ ነው ሲሉ የኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራሮች ተቹት። ኢትዮጵያ ውስጥ ካሉት ተቃዋሚ ፓርቲዎች አንዱ የሆነው የኦሮሞ ፌዴራሊስት ኮንግሬስ የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላን ላይ ለመወያየት ባለፈው እሁድ በቡራዩ ከተማ ላይ የጠራውን ህዝባዊ ስብሰባ መሰረዙ ይታወቃል። ማስተር ፕላኑን በተመለከተ በአዲስ አበባ ዙሪያ ያሉትን የኦሮሚያ ከተሞችን ከአዲስ አበባ ጋር ለማቀላቀል የኦሮሚያ ምክር ቤት አዋጅ እንዳጸደቀና ኮንግሬሱም ይህም በተመለከተ በቡራዩ፣ በለገጣፎ፣ በገላን፣ በሱልታንና የመሳሰሉ ከተሞች ላይ ከህዝብ ጋር ለመመካከር አቅዶ እንደነበር የኦሮሞ ፌዴራሊስት ኮንግሬስ ቃል አቀባይ አቶ በቀ በቀለ ነጋ ለዶቼ ቬለ ተናግረዋል። የስብሰባውን አጀንዳ አስመልክቶ አቶ በቀለ ሲናገሩ ስብሰባ ያስፈለገን የኦሮሞ ሕዝብ በአሁኑ ሰዓት እየተገፋ ነው፣ መብ እየተነጠቀ ነው። ከተሞቹ ስማቸውን እንዲቀይሩ ልክ እንደምንልቅ ጊዜ አዳማን ናዝሬት፣ ብሾፍቱን ደብረ ዘይት እንደተባለው አምቦን ሀገር ሕይወት እንዳሉት ሁሉ ስም መቀየር ይቻላል ተብለዋል። በአዋይ ከተሞቹንም መቀላቀል ይቻላል ተብሏል። ይሄ የሚያሳስበን ጉዳይ ነው። ምክንያቱም አንድ ከተማ ወደ አዲስ አበባ ቢጠቃለል የሚነቀለው የኦሮሞ ብዛት ከመሬቱ ብቻ አይደለም፣ ከባህሉ ከቋንቋው ጭምር ነው የሚነቀለው። አማርኛ ነው የሚሰራበት አዲስ አበባ ላይ አንዳንድ ቦታውም ታፔላዎች ሁሉ በኦሮምኛ የተጻፉ ታፔላዎች እንደ ሱሉልታ ያሉ አካባቢዎች ከቡራዩ አካባቢዎች እየተነቀሉ ነው። ይሁን እንጂ ይሄም ምክክር በቡራዩ ከተማ ላይ ለማድረግ እንደ አውሮፓውያኑ አቆጣጠር ጥቅምት 28 ብታቀድም፣ ለቢአደን ስብሰባ ስቴዲየምም ሆነ አዳራሽ እንደተያዘ የቡራዩ ከንቲባ ቢሮ እንዳሳወቃቸው ይናገራሉ። በዚህ ምክንያት ለህዳር አምስት ቀጠሮ ብያዝላቸውም ዳግም በደህንነት ምክንያት ሙሉ በሙሉ እንደተሰረዘ አቶ በቀለ ነጋ ተናግረዋል። ይሁን እንጂ በእንደዚህ ጉዳይ ላይ የመንግስት ሰልፍና ድጋፍ ካልሆነ በስተቀር የተቃዋሚ ፓርቲዎች እንቅስቃሴ እንደተገደበ እና መንግስት በኢንቨስትመንት ስም መሬት ዘረፋ ላይ እንደተሰማራና ከዛም አልፎ አርሶ አደሮችን ተገቢ ባልሆነ ካሳ እየተፈናቀሉ መሆናቸውን የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉድና ለዶቼቬሌ ተናግረዋል። መንግስት የአዲስ አበባና ኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላኑን አስመልክቶ ከህዝብ ጋር እንዳልተወያየና አለመወያየቱንም ምክንያት ዶክተር አስረድተዋል። ትልቁ ችግር እኮ ኦሮሚያ ምክር ቤት የሚባለው በስነ ስራ አልተዋየበትም። ከህዝብ በስተጀርባ የራሳቸው ፍላጎት ስራ ላይ ለማዋል የሚገፉበት መንገድ ነው እና ህዝብ እኮ አዋይቶ ህዝብ እኮ ከፈለገ እኮ ምን ችግር አለ? ከህዝብ በስተጀርባ በድብብቆሽ፣ በስርቆት በኋላ በር ገብቶ በህዝብ መሬት ላይ የሚካሄድ ዘረፋ ነው የታለመው። ያንን ነው እየተቃወም ያለን። ዶክተር ቶማስ ሴትልማን በፍሪ ዩኒቨርሲቲ ኦፍ ቤርሊን የኤትኖሎጂ መምህር የሆኑት ላለፉት አ ዓመት በሶሻል አንትሮፖሎጂ በኦሮሞ ጉዳዮች ላይ ጥናት ሲያካሂዱ የነበሩት ማስተር ፕላኑን አስመልክቶ የአካባቢ ነዋሪዎች ተወያይቶበት የተስማሙ አይመስለኝም ይላሉ። ከዛም ባለፈ በአካባቢ ነዋሪዎች ከመብታቸው ደህንነት ማጣት ባለፈ የቋንቋና ባህል ላይ ተጽዕኖ አለው ሲሉ ዶክተር ቶማስ ሴትልማን ለዶቼ ቬሌ ተናግረዋል። ስለ ማስተር ፕላኑ የሚባለውና ያለው ስጋት ወይም እስካሁን ያለው እቅድ አዲስ አበባን አካባቢ ለመቀየር የታሰበ ነው። ወደፊት የትራንስፖርት ግንኙነቱን በምን መልኩ ይቀይር የሚል የአካባቢው ሂሰንዛሪዎች እቅዱን እንዴት እውን እንደሚያደርጉ ምን ተግባራዊ ማድረግ እንደሚፈልጉ እንኳን አያውቁም። በሀሳብ ደረጃ አንድ ነገር አለ። መሰረተ ልማት ለመገንባት ታስቧል። ለዛ ደግሞ ገንዘብ ያስፈልጋል። ከዛ ማየት ነው የተፈለገው ነገር ግን በሂደት የሚፈጸም እቅድ በፍጹም የለም። ይህን ጉዳይ በተመለከተ በኦ በኦሮሚያ ክልል መንግስት በኩል በተደጋጋሚ ለማነጋገር ያደረግነው ሙከራ አልተሳካም።